አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ ተባባሪያቸውን በመከላከያ ሚኒስትርነት ሾሙ። ኢትዮጵያ የስኳር ኢንዱስትሪዋን ለማዳበር የውጭ ሀገራት ተቋራጮች እየፈለገች መሆኗ ተገለጸ። ኢትዮጵያና ሱዳን ስለ ሕዳሴ ግድብ የሚካሄደው ንግግር ከሽፏል ማለታቸው ግብፅ እንደማትቀበል አስታወቀች። የሚሉት ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው። ብሉምበርግ የዜና አገልግሎት ድረገጽ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ አዲስ ካቢኔ ሲሰይሙ እንደሳቸው ኦሮሞ የሆኑትን ሞቱማ መቃሳን መከላከያ ሚኒስትር አድርጎ መሾማቸውን ገልጿል። የፔትሮሊየም ሚኒስትር የነበሩት ሞቱማ መቃሳ መከላከያ ሚኒስትር የሆኑት ዶክተር አብይ የቀድሞውን ጠቅላይ ሚኒስትር ከስልጣን እንዲሰናበቱ ያስገደደውን ለሁለት ዓመታት ያህል የዘለቀውን አለመረጋጋት ለማስታገስ ባላቸው ፍላጎት መሠረት መሆኑን ብሉምበርግ አክሏል። አዲሱ መንግሥት የካቢኔ ሹም ሽር ያደረገው ሰዎች የሚያሰሙት ምሬት መፍትሄ ለመሻትና ሙስናን ለመዋጋት ባለው ፍላጎት ነው ሲሉ ዶክተር አብይ ትናንት የካቢኔ ለውስ ሲያደርጉ ባሰሙት ንግግር ጠቁመዋል። ሞቱማ እንደ ዶክተር አብይ የኦሮሞ ሕዝባዊ ዴሞክራሲያዊ ድርጅት ስራ አስፈጻሚ ኮሚቴ አባል ናቸው። በመከላከያ ሚኒስትርነት የቀድሞ ጠቅላይ ሚኒስትር ከስልጣን ሲሰናበቱ የተደነገገውን የአስቸኳይ ጊዜ አዋጅ የሚያስተባብረውን ኮማንድ ፖስት ወይም የእዝ አካልን ይመራሉ። አቶ መለስ አለሙ ሄርቦሮ አቶ ሞቱማ ሚኒስትር የነበሩበትን የፔትሮሊየም ሚኒስቴር ሚኒስትር ይሆናሉ። ኢትዮጵያ በአሁኑ ወቅት ቢያንስ አራት ነጥብ አምስት ትሪሊዮን ኪቢክ ጫማ የሚሆን የጋዝ ግኝት እያዳበረች በመሆኗ የፔትሮሊየም ሚኒስቴር ቁልፍ ቦታ እየሆነ መምጣቱን የብሉምበርግ የዜና አገልግሎት ድረገጽ አስገንዝቧል። አሁንም የብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያ መንግስት የአገሪቱን የስኳር ኢንዱስትሪ በበለጠ እንዲለማ የሚረዱ የውጭ ኩባንያዎችን የመቅጠር እቅድ አለው። የአገሪቱ ወታደራዊ ኃይል በዋና ዋና ውጥኖች ላይ የነበረው ኮንትራት ግን ተሰርዟል። ጠቅላይ ሚኒስትር አብይ አህመድ ኮንትራት በመስጠት በኩል ለጸጥታ ኃይሎች የሚደረገው አድሎ እንዲቀንስ፣ የልማት ውጥኖች ደግሞ ሕዝቡን የሚያካትቱ እንዲሆኑ የማድረግ ፍላጎት እንዳላቸው ማመልከታቸውን ብሉምበርግ ድረ ገጽ ላይ ወጣው ጽሑፍ ገልጿል። የአገሪቱ መንግሥት ይዞታ የሆነው የኢትዮጵያ ስኳር ኮርፖሬሽን በአማራ ክልል የሚገኘውን ጣና በለስ ሁለትን ለማዳበር የሚችል አዲስ ተቋራጭ እየፈለገ ነው። ለጣና በለስ ሁለት የውጭ ሀገራት ተቋራጮች ለመቅጠር እየፈለግን ነው ሲሉ የስኳር ኮርፖሬሽኑ ቃል አቀባይ አቶ ጋሻው አይችሉህም ባለፈው ማክሰኞ ተናግረዋል። በብቃት ጉድለትና በማዘግየት ተግባር ምክንያት በሀገሪቱ ወታደራዊ ኃይል ሲንቀሳቀስ የነበረውን የብረትና የኢንጂነሪንግ ኮርፖሬሽን በውጥኑ ላይ የነበረውን ሚና ማቆሙን የብሉምበርግ ዘገባ አውስቷል። ሜቴክ አፍሪቃ ትልልቆቹ ከሚባሉት ወታደራዊ ኃይሎች አንዱ በሆነው የኢትዮጵያ ወታደራዊ ኃይል የሚንቀሳቀስ ሲሆን በታላቁ የህዳሴ ግድብ ግንባታ ስራና በኦሮሚያ ክልል በሚገኘው የማዳበሪያ ተቋም እንቅስቃሴ ውስጥ ገብቷል። ጠቅላይ ሚኒስትር አብይ ታዲያ ባለፈው እሁድ ባደረጉት ንግግር መንግስት ወታደራዊ ኃይል በሀገሪቱ ኢኮኖሚ ያለው ሚና የመቀነስ እቅድ እንዳለው አመላክተዋል። ጠቅላይ ሚኒስትሩ ባደረጉት በቴሌቪዥን በተላለፈ ንግግር የጸጥታ ኃይሉ ከማንኛውም አይነት አድሎ ጸርቶ ህዝቡን በሕገ መንግስቱ መሠረት ማገልገል አለበት ማለታቸውን የብሉምበርግ ድረገጽ ላይ የወጣው ዘገባ አውስቷል። አህራም ኦንላይን የተባለው የግብፅ ድረገጽ በበኩሉ ኢትዮጵያና ሱዳን ስለ ታላቁ የህዳሴ ግድብ የሚደረገው ንግግር የከሸፈው በግብፅ ምክንያት ነው ያሉትን ግብፅ አትቀበልም ሲሉ የግብፅ የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግሯል ይላል። ግብፅ ካርቱም በተካሄደው ንግግር የተሳተፈችው በአዎንታዊ አላማና የሦስቱን ሀገሮች መሪዎች መመሪያዎችን በተግባር ላይ የሚያውል ስምምነት ላይ ለመድረስ ባላት ፍላጎት መሰረት ነው። ሕዳሴ ግድብን አስመልክቶ የሚደረገው ቴክኒካዊ ንግግር ከአጣብቅኝ ሁኔታ የሚወጣበት መፍትሄ ለማግኘት ነው ሲሉ የግብጽ የውጭ ጉዳይ ሚኒስቴር ቃል አቀባይ አሕመድ አቡ ዛይድ ባለፈ ሐሙስ መናገራቸውን አህረም ድረገጽ ጠቅሷል። አቡ ዘይድ አያይዘውም ግብጽ ስለ ታላቁ የሕዳሴ ግድብ በሚካሄዱ ቴክኒካዊና ፖለቲካዊ ስብሰባዎች ላይ ያሏት ሁሉም አቋሞች ጥርጣሬ ውስጥ የሚያስገቡ አይደሉም፣ የሦስቱንም ሀገሮች ጥቅም የሚያስጠብቅ መግባባት ላይ ለመድረስ ስትል የማመቻቸት ባህሪ አሳይታለች ብለዋል። የግብፅ የውጭ ጉዳይ ሚኒስትር ሸኩሪ ውይይቱን ለሁለተኛ ጊዜ በካይሮ ለመቀጠል ጥሪ የሚያደርግ መልእክት ባለፈው ረቡዕ ለሱዳንና ለኢትዮጵያ አቻዎቻቸው መላካቸውን ድረገጹ ጠቁሟል። ይህም ግብፅ ቴክኒካዊ ውይይት እንዲቀጥልና ስምምነት ላይ ለመድረስ ያላትን ፍላጎት ያረጋግጣል። ስለሆነም ግብፅ በአንዳንድ ሚዲያዎች እንደተሰራጨው መግባባት ላይ እንዳይደረስ እንቅፋት ልትሆን አትችልም ብለዋል ቃል አቀባዩ። ባለፈው ሳምንት ካርቱም የተደረገው ስብሰባ የህዳሴ ግድብ በግርጌ የተፋሰስ ሀገሮች ግብፅና ሱዳን ላይ የሚኖረውን አንደምታ በሚመለከት በተደረገው ጥናት ላይ ያለውን ያጣብቅኝ ሁኔታን ለመፍታት የሚደረጉ ድርድሮች አካል ነው። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ የተካሄደው ንግግር ተጨባጭ ውጤት አላስገኘም ማለታቸውን ድረገጹ ጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ባለፈው ሐሙስ ለጋዜጠኞች በሰጡት መግለጫ የአባይ ወንዝ የውሃ ድርሻ ክፍፍልን በሚመለከት እንደ አውሮፓን አቆጣጠር በ 1959 ዓመተ ምህረት በግብፅና በሱዳን መካከል የተደረገውን ኢትዮጵያ ያልተሳተፈችበትን ውል ኢትዮጵያ እንድትቀበል ግብፅ ጠይቃለች። ይህ ደግሞ ለኢትዮጵያ ቀይ መስመር ነው ማለታቸውን አህራም ድረ ገጽ ላይ ወጣው ዘገባ ጠቁመዋል። እንደ አውሮፓ አቆጣጠር በ1959 ዓ ም በተደረገው ስምምነት መሰረት ግብፅ በአመት 55.5 ቢሊዮን ኪቢክ ሜትር የአባይ ውሃ መጠን፣ ሱዳን ደግሞ በአመት 18 ቢሊዮን ኪቢክ ሜትር ያገኛሉ። ኢትዮጵያና ሌሎች የአባይ ወንዝ ተፋሰስ ሀገሮች በቅኝ ግዛት ወቅት በተደረገው ስምነት እንዲሳተፉ አልተደረገም። የሱዳን የውጭ ጉዳይ ሚኒስትር ኢብራሂም ጋንዶር ንግግሮቹ ያስገኙት ተጨባጭ ውጤት የለም ማለታቸውን የሦስቱ ሀገሮች የመስኖ ሚኒስትሮች በቴክኒካዊ ንግግር ስምምነት ላይ ያልተደረሰበት ምክንያት ለማየት ስብሰባ ያደርጋሉ ማለታቸውን አህራም ድረገጽ አስነብበዋል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።